ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 8 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሽታችኋል። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ አስተናጋጆቻችው ቆንጅት ታዬና ሰለሞን ክፍሌ እንሆናለን። የጎንደሩ መነሳሳትና ሁከት የአማራ ሕዝብ ተቃውሞ መገለጫ አይደለም ሲሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊ ሚኒስትሩ ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን ይዘናል። ሁለት የኢትዮጵያ አትሌቶች ጉልበት ሰጪ መድኃኒት በመጠቀም ቅጣት ተጣለባቸው። ኃይሌ ገብረስላሴ ግን አድርገውትም ከሆነ ተታለው ወይ ባለማወቅ መሆኑን ጥርጥር የለኝም እያለ ነው። ሌሎች ወቅታዊ ዘገባዎችና የአርብ መደበኛ ሰጥ አገባና አፍሪካ በጋዜጦች ተሰናድተዋል። አሁን ዋናዋና ዋና የዓለም ዜና እናሰማችሁ። ፈረንሳይ ዳግም የሽብር ሰለባ ሆናለች። አንድ የከባድ መኪና አሽከርካሪ ሰማንያ አራት ሰዎችን ገደለ። ከሰለባዎቹ መካከል ሁለቱ አሜሪካውያን ናቸው። ከ አንድ መቶ በላይ በጽኖ የጎዳ ሲሆን ከእነዚህ ሀምሳ ያህሉ በሞትና ሽረት መካከል እንደሚገኙ የሀገሪቱ ፕሬዚደንት አስታውቀዋል። አሸባሪው ትላንት ማታ ከምሽቱ አራት ሰዓት ተኩል ላይ ኒስ ከተማ ውስጥ ጉዳቱን ያደረሰው ከፍተኛ ቁጥር ያለው ሕዝብ የባስቲ ቀን በመባል የሚታወቀውን ክብረ በዓል በማክበር ላይ እያለ ነው። የጥቃቱ ሰለባዎች በወቅቱ በየመንገዱ ዳር ሆነው የርችት ተኩስ ትርኢት ይመለከቱ እንደነበር ታውቋል። የፈረንሳይ ፖሊስ የካሚዮኑን አሽከርካሪ ወዲያውኑ የገደለ ቢሆንም ግብረ አበሮች ይኖሩት እንደው በምርመራ ላይ ይገኛል። የሾፌሩ ማንነት ታውቋል። የ31 ዓመት ዕድሜ ያለው የኒስ ከተማ ነዋሪ የነበረው ቱኒዚያ ፈረንሳዊ ሙሐመድ ላሁጅ ቡሌል ነው ተብሏል። ሾፌሩ ሰዎችን በመኪና መግጨት ብቻ ሳይሆን ጠመንጃ ይተኩስ እንደነበርም እማኞች ተናግረዋል። ካሚዮኑ ውስጥ ፈንጂ በብዛት ተጭኖ እንደነበር ፖሊሶች አስታውቀዋል። ለጥቃቱ እስካሁን ኃላፊነት የወሰደ አሸባሪ ቡድን የለም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ደጋፊዎች ግን በድረገጽ አማካኝነት ደስታቸውን እየገለጹ ነው። የዓለም መሪዎች በፈረንሳይ የደረሰውን የሽብር ጥቃት በማውገዝ ላይ ይገኛሉ። በጄፍ ካስተር የተጠናከረ ዘገባ አለ። አዳነች ፍሳዬ ታቀርበዋለች። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ዛሬ ለሀገሪቱ ባደረጉት ንግግር ድርጊቱን በነጻነት ላይ የተፈጸመ ጥቃት ነው ብለውታል። በፈረንሳይ ላይ ጥቃት የተከፈተው በትላንቱ ሐምሌ 14 ቀን የነጻነት ተምሳሌት በሆነው ብሔራዊ ዕለት በሚከበርበት ወቅት ነው። ጽንፈኞች ሰብአዊ መብትን የሚነፍጉ በመሆናቸው ፈረንሳይን የጥቃታቸው ኢላማ መደረጓ አይቀሬ ነው። ኦላንድ ባለፈው ወር ጥቃት በተፈጸመበት ወቅት ያወጁትን የአስቸኳይ ጊዜ አዋጅ እንደገና በሦስት ወራት እንዲራዘም አዘዋል። ዛሬ መከላከያ መማክርት ስብሰባ ከጠሩ በኋላ ወደ ኒስ ሄደዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ማለዳ ከሩሲያው አቻቸው ጋር ሞስኮ ላይ ስብሰባ በሚያካሄዱበት በአሁኑ ወቅት በኒስ የተፈጸመው ጥቃት አሸባሪነትን ለመታገል ዓለም አቀፍ ጥረት ማፋጠን እንዳለብን ያሳያል ብለዋል። የመላው ዓለም ሕዝቦች እንዲህ አይነቱን አሸባሪነት ለማጥፋት የሚቻለው ሁሉ የተደረገ ሆኖ በሚሰማቸው ደረጃ ፈጣንና ተጨባጭ መንገድ እንድንፈልግ እየጠበቁን ይመስለኛል። ዓለም አሸባሪዎችን ሁሉንም ነገር የማጥፋት ተግባር ለመታገል እንዲተባበር እንድንጥርም ይጠብቃል። ኬሪና ነባሩ የሩሲያ ዲፕሎማት ሰርጌይ ላቭሮቭ በኒሱ ጥቃት የተገደሉትን ሰዎች በዝምታ አስበዋል። ለጉባኤ መንጎሊያ ላይ የሚገኙት የጀርመኗ ቻንስለር አንጌላ ሜርከል ደግሞ በነፍሰ ገዳዮች ተፈጸመ ባሉት ጥቃት ለተገደሉት ሰዎች ሐዘናቸውን ገልጸዋል። ዛሬ የጀርመን ህዝብና እዚህ ያለነው ሁላችንም ፈረንሳይ ካሉት ወዳጆቻችን ጎን እንቆማለን። ችግሮች ቢኖሩም አሸባሪነቱን በመታገል ተግባር እንደምናሸንፍ አልጠራጠርም። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በበኩላቸው ትላንት ማታ ትዊተር ላይ ባወጡት መግለጫ በጥቃቱ ለተገደሉት ሰዎች ቤተሰቦች እየጸለዩ መሆናቸውን ገልጸዋል። ፈረንሳይን ደግሞ ነባር የዩናይትድ ስቴትስ ወዳጅ ብለዋታል። በፈረንሳይዋ ኒስ ከተማ ላይ የደረሰው የሽብር ጥቃት ድርጊቱን በተለይ ከሶሪያ ለማጥፋት እርምጃ መውሰድ እንደሚያስፈልግ ያሳያል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያ አቻቸው ከሰርጌይ ላቭሮቭ ጋር ተገናኝተው በተነጋገሩበት ወቅት አስረድተዋል። ኬሪ በሞስኮ ጉብኝት ላይ ያሉት በዩክሬን በኔቶና ሌሎች ጉዳዮች ላይ የዩናይትድ ስቴትስና ሩሲያ ግንኙነቶች ቢሻክሩም በሶሪያ ለሚካሄደው ጸረ ሽብር ትግል የሩሲያን ትብብር ለማግኘት ነው። በሁለቱ ሀገሮች መካከል አሁንም መተማመን የለም። ሚስተር ኬሪና የሩሲያው ፕሬዚደንት ቭላዲሚር ፑቲን ትናንት ማታ ተገናኝተው በሶሪያው ግጭት ላይ መነጋገራቸው ተዘግበዋል። ኬሪ ውይይታቸው ግልጽና ጠንካራ እንደነበር ይግለጹ እንጂ ታዲያ ሁለቱ ሀገሮች በሶሪያ ቀጥተኛ ወታደራዊ ትብብር ስለ መፍጠር የተነጋገሩት ነገር እንደሌለ የክሬምሊን ቤተ መንግስት ቃል አቀባይ አስረድቷል። በዩናይትድ ስቴትስ ለፕሬዝደንትነት በሚካሄደው ምርጫ የሪፐብሊካን ፓርቲውን ይወክላሉ ተብለው የታሰቡት ቱጃሩ ዶናልድ ትራምፕ ምክትላቸው የኢንዲያናው ክፍለ ግዛት አስተዳዳሪ ማይክ ፔንስ እንደሚሆኑ ዛሬ ይፋ አደረጉ። ነገ ቅዳሜ ጠዋት በዚህ ጉዳይ ላይ ሰፊ ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል። ማይክ ፔንስ የዶናልድ ትራምፕ ወግ አጥባቂ ደጋፊዎች በብዛት ይኖሩባታል በሚባለው በማዕከላዊ ምዕራባዊ ክፍለ ግዛት በኢንዲያና አስተዳዳሪ መሆናቸው ተገልጿል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀገሪቱ ለማህበረሰብ ችግሮች ምላሽ መስጠትን ጨምሮ ከፖሊስ ብዙ ትጠብቃለች ሲሉ ተናገሩ። ፕሬዚደንቱ ትናንት ማታ ይህን የተናገሩት በቅርቡ በዘር ልዩነት ላይ አትኩሮ ስለተከሰተው ውጥረትና የፖሊስ አመጻ ለመወያየት በዋሽንግተን ቲያትር አዳራሽ በተካሄደ ስብሰባ ላይ ነው። ፕሬዝደንቱ በእነዚህ ሁለት ጉዳዮች ላይ ከታዳሚዎች ጠንካራ ጥያቄዎች ቀርበውላቸዋል። ፕሬዝደንት ኦባማ የዘር ግንኙነትን በተመለከተ እስካሁን የገላጋይ ሚና ሲጫወቱ ቢቆዩም ባለፈው ሳምንት በሉዊዚያናና በሚኒሶታ አፍሪካውያን አሜሪካውያን በፖሊሶች ጥይት ከተገደሉ በኋላ አቋም ለመያዝ ተገደዋል። ይህ ብቻም አይደለም። በዳላስ ቴክሳስ፣ ደግሞ በአንድ ሰላማዊ ሰልፍ ወቅት አምስት ነጭ ፖሊሶች በአልመው ተኳሽ ጥይት መገደላቸውና ሌሎች በርካቶች መቁሰላቸው ብዙዎችን ማሳዘኑ የሚዘነጋ አይደለም። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ በሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን በያዝነው ሳምንት መግቢያ ላይ የተኩስ አቁም ከታወጀ ወዲህ ዋና ከተማ ጁባ ዛሬ እርጭ ብላለች። የመንግስቱና የተቃዋሚ ኃይሎች አዋጁን እያከበሩት ይመስላል። አሁን ጥያቄው ባለፈው ዓመት የተደረሰው የሰላም ስምምነት ተግባራዊ ይሆናል ወይ የሚለው ነው። ምክንያቱም ስምምነቱ ከዚህ ቀደም በደረሰበት ፈተና ጁባ ውስጥ ሁከት ተፈጥሮ በመቶዎች ሲሞቱ የተቃዋሚው መሪ ሪክ ማቻርም ወደ ጫካ እንዲገቡ በማስገደዱ ነው። ያ በፕሬዚደንቱ ሳልቫኪር የኤስፒኤልኤ ኃይሎችና በተቃዋሚው የሪክ ማቻር ተከታዮች መካከል የተካሄደ ውጊያ በትንሹ ለ270 ሰዎች ህይወት መጥፋትና ለ36,000 ሲቪሎች መፈናቀል ምክንያት መሆኑ ይታወቃል። የሰላም ስምምነቱ ዓላማ በሁለቱ ተቀናቃኝ ኃይሎች መካከል ለ20 ወራት የተካሄደውን ግጭት ለማስቆም እንደነበርም አይዘነጋም። በጁባ የተካሄደው ውጊያ በዚህ ሳምንት ዓለም አቀፍ ትኩረት መሳቡ ያስደሰተ ቢሆንም ሌሎች አካባቢዎችም እንዳይዘነጉ የሰብአዊ መብት ጠበቆች እያስገነዘቡ ነው። በመጨረሻም አበረታች መድኃኒቶችና ቅመሞችን ተጠቅመዋል በሚል ባአለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የጸረ አበረታች መድኃኒቶችና ቅመሞች ኤጀንሲ አማካይነት ምርመራ ከተጀመረባቸው ስድስት አትሌቶች ውስጥ ሁለቱ ቅመሞቹን በትክክል መጠቀማቸው በመረጋገጡ ቅጣት እንደተጣለባቸው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ኃይሌ ገብረሥላሴ። ኢትዮጵያውያን አትሌቶች እንዲህ ያለውን ነገር አድርገው ቢገኙ እንኳን ከ95 በመቶ በላይ የሚሆኑት ተታለው እና ባለማወቅ እንደሚሆን አልጠራጠርም ብሏል። በመጽሔት ክፍለ ጊዜ ወደ ኋላ ላይ ዝርዝሩን እናቀርባለን። የምሽቱ የዓለም ዜና በዚሁ ይጠናቀቃል። አድማጮች ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የአርብ ሐምሌ ስምንት ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይና ሰለሞን ክፍሌ ነን። አሁን ወደ አብይ ርዕስ እንሸጋግራለን። በጎንደር ከተማ ላለፉት ቀናት የነበረው መነሳሳትና ሁከት የአማራ ሕዝብ ተቃውሞ መገለጫ አይደለም ሲሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አስታወቁ። የአማራ ሕዝብ ተቃውሞ የሚባል ነገርም የለም ሲሉ ሚኒስትሩ ተናግረዋል። ሁከቱ የተቀሰቀሰው በጸጥታ ኃይሎች ላይ በተኮሱ ወንጀለኞችና አሸባሪዎች ነው ብለዋል የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው። የወልቃይት የአማራ ማንነት ጥያቄ ኮሚቴ ጸሐፊ ይህንን አባባል ማስተባበላቸው የሚዘነጋ አይደለም። መለስካቸው አመሀ ዝርዝሩ ልኳል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ዛሬ ረፋዱ ላይ ለውጭ ሀገር ጋዜጠኞች በወቅታዊ ጉዳዮች ላይ ለሚነሱ ጥያቄዎች መልስ ሰጥተዋል። በዚህ ወቅት ከጋዜጠኞች ከተሰነዘሩ ጥያቄዎች የመጀመሪያው ሰሞኑን በጎንደር ከተማ ከተቀሰቀሰው ቀውስ ጋር የተያያዘ ነበረ። የጋዜጠኛው ጥያቄ ሰሞኑን በጎንደር የተቀሰቀሰው የአማራ ተቃውሞና ና የተከተለውን ጉዳት እንዲዘረዝሩለት ነበረ። ለምን የአማራ ተቃውሞ ብለህ እንደሰየምከው አላውቅም፣ ምክንያቱም የአማራ ተቃውሞ ብሎ ነገር የለም ያሉት አቶ ጌታቸው ረዳ በጎንደር ሰሞኑን ተፈጥሮ ነበር ያሉትን ሁኔታ መንስኤ ለጋዜጠኞች እንዲስሩ ማብራሪያ ሰጥተዋል። በጎንደር ይህ ሁኔታ ተፈጠረ። የፌዴራል ጸጥታ ኃይሎች በወንጀል ድርጊት ለመሳተፋቸው በቂ ምክንያት ላገኙባቸው ስድስት ተጠርጣሪዎች ከፍርድ ቤት የመያዣ ትዕዛዝ አውጥተው ነበር። እነዚህ ሰዎች ከኤርትራ መንግሥትና ይኸው መንግሥት ከሚደግፋቸው ቡድኖች ጋር ይሠራሉ። እነዚህ ፌዴራል የጸጥታ ኃይሎች ከስድስቱ መካከል አራቱን በቁጥጥር ስር ሲያውሉ፣ በከባድ ሁኔታ የታጠቁትን ሁለቱን ግን ሊይዟቸው በመጡት የፖሊስ አባላት ላይ መተኮስ መረጡ። እዚህ አዲስ አበባም ደግሞ አሁን ተጀምረዋል። አሁን በተለያዩ አካባቢዎች የወልቃይ ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ እዚህ ሰዎችም እየተፈለጉ ሚኒስትሩ የወልቃየት ህዝብ የአማራ ማንነት ጥያቄ ኮሚቴ የሚባል አካል ሲንቀሳቀስ መቆየቱ የታወቀ እንደነበርም ጠቁመዋል። ይሁን እንጂ ይህ ኮሚቴ ምንም አይነት ህጋዊ እውቅና የለውም ካሉ በኋላ የኮሚቴው እንቅስቃሴ ግን ሰላማዊ በመሆኑ መንግስት ጣልቃ ሊገባ እንዳልፈለገ አስረድተዋል። ከዚህ ቡድን መካከል ግን ስድስቱ በወንጀል ድርጊት ተሳትፈዋል ሲሉ ይከሳሉ። በእነዚህ ሰዎች ድርጊት ምክንያት የተፈጠረው ሁኔታም አስከትሏል ያሉትን ቀውስ ባጭሩ ዘርዝረዋል። እና ሁኔታው ይኸው ነው። ይህ ክፉ አጋጣሚ ብጥብጥ ፈጥሮ ብዙ ንብረት ውድመትን አስከትሏል። ንብረት ማውደሙ በብዛት ኢላማ ያደረገው በሌሎች ብሔረሰቦች አባላት ንብረት ላይ ነው። በእኛ እምነት ይህ የተደረገው ውጥረቱን ይበልጥ ለማባባስ ታስቦ ነው። የወልቃይት ሕዝብ የአማራ ማንነት ጥያቄ ኮሚቴ ጸሐፊን አቶ አደራጀው ዋኘውን ከሁለት ቀናት በፊት ቪኦኤ ስለ ሁኔታው በስልክ አናግሯቸው በነበረበት ወቅት ስለ ንብረት ውድመቱ ከሰጡት ቃል መካከልም ይህን ብለው ነበረ። አሁን ንብረት አጠቃላይ ወደመ የሚባለው ንብረቶች ሆቴሎች ናቸው። የወልቃይት የአማራ ህዝብ ኤርትራ የማንነት ጥያቄን ለማደናቀፍ በተለያየ አጋጣሚ ሲንቀሳቀሱ የነበሩ ሰዎች ናቸው። የእነዚህ ሰዎች ሆቴል ነው። አሁን ለመቆጣጠርም በጣም አስቸጋሪ በሆነ ንብረቱ እየወደመ ያለው። ሚኒስትሩ አቶ ጌታቸው ረዳ ስለ ሁኔታው ሲያጠቃልሉ እንዳሉት የጎንደር ከተማ በአሁኑ ጊዜ እየተረጋጋ እንደሆነና የአማራ ህዝብና የተፈጠረው ሁኔታ ምንም አይነት ግንኙነት የላቸውም ብለዋል። ሪጅናል ሴኩሪቲ ፎርስ ሃቭ ቢን ወርኪንግ ቨሪ ሃርድ ቱ ኮንትሮል ሲትዌሽን ሕዝቡ የክልሉ መንግስትና የፌዴራል የጸጥታ ኃይሎች ሁኔታውን ለመቆጣጠር በብርቱ እየሰሩ ናቸው። አሁን እየተነጋገርን ባለንበት ወቅትም ሁኔታው እየተረጋጋ ነው። ምክንያቱም የክልሉ ሕዝብ የክልሉ መንግስትና የፌዴራል መንግስቱ የጸጥታ ኃይሎች በመናበብ እየሰሩ ስለሆነ ነው። እና እንደገና ለመድገም ያህል የአማራ ተቃውሞ የሚባል ነገር የለም። ያለው ነገር ሁለት ግለሰቦች የወንጀል ድርጊት ስለፈጸሙ ሊታሰሩ ሲሉ በመሳሪያ የተደገፈ ምላሽ መስጠታቸው ነው። እና የአማራ ሕዝብ ይህንን ደግፎ የቆመ አይደለም። እንደ እውነቱ ከሆነ የወንጀል ድርጊት እያወገዘ እነዚህ ድርጊቶች በቁጥጥር ስር እንዲውሉ ከጸጥታ ኃይሎች ጋር ተባብሮ እየሰራ ነው። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር የሰጡትን ጋዜጣዊ ጉባኤ ተንተርሰን የኮሚቴውን አቋም ለመረዳት ለጸሐፊው ለአቶ አደራጀ ዋኘው ስልክ በተደጋጋሚ ብንደውልም ከስልካቸው የምናገኘው ምላሽ የደወሉላቸውን ደንበኛ አሁን ማግኘት አይችሉም የሚል ብቻ ነው። ከሁለት ቀናት በፊት ግን አቶ አደራጀው በቁጥጥር ስር ስለዋሉትና ስላልዋሉት አንዳንድ የኮሚቴ አባላት የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል የሰጠውን መግለጫ ጠቅሰን ከኤርትራ መንግስትና አሸባሪ ተብለው ከተፈረጁት ከነግንቦት ሰባት ጋር ኮሚቴው አለው ስለተባለው ግንኙነት ጠይቀናቸው ያሉን ይህን ነበር። አሁን መንግስት ጉዳዩ በአስቸኳይ መፍታት እየቻለ ጥያቄያችን በአግባብ ማስተናገር እየቻለ ነገሩ ወደ አልሆነ ነገር አግራቤት ካረገ በኋላ ኃላፊነቱ ላለመውሰድ አንዴ የግንቦት ሰባት ናቸው፣ አንዴ የሻቢያ ተላላኪ ናቸው፣ አንዴ የደርግ ርዝራዦች ናቸው የሚለው በእኛም በኮሚቴውና በወልቃዊት ህዝብ እንዲሁም በአማራ ህዝብ ተቀባይነት የለው። አቶ ጌታቸው ረዳ በጎንደር ከተማ ሰሞኑን በተፈጠረው ውከት ከአምስት የፖሊስ አባላት በላይ እንደተገደሉ ተባራሪ ጥይት ሁለት ሰላማዊ ሰዎች እንደገደለና አደጋ የደረሰባቸው ሰዎች ቁጥር እየጨመረ እንደሄደ ተናግረዋል። ሚኒስትሩ የደቡብ ሱዳንን ወቅታዊ የጸጥታ ሁኔታ፣ ሰሞኑን ተዘግቶ ስለነበረው የማኅበራዊ መገናኛ ዘዴዎች መከፈትም እንደቀረቡላቸው ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር ያደመጥነው። መለስካቸው፣ እናመሰግናለን። ወደ መጽሔት ክፍለ ጊዜ ዘገባዎች እናልፋለን። አበረታች መድኃኒቶችና ቅመሞች ተጠቅመዋል በሚል ባለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር የጸረ አበረታች መድኃኒቶችና ቅመሞች ኤጀንሲ አማካኝነት ምርመራ ከተጀመርባቸው ስድስት አትሌቶች ውስጥ ሁለቱ ቅመሞቹን በትክክል መጠቀማቸው በመረጋገጡ ቅጣት እንደተጣለባቸው የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌት ኃይሌ ገብረ ስላሴ ኢትዮጵያውያን አትሌቶች እንዲህ ያለውን ነገር አድርገው ቢገኙ እንኳ ከ95 በመቶ በላይ የሚሆኑት ተታለውና ባለማወቅ እንደሚሆን ጥርጥር የለኝም ይላል። ጽዮን ግርማ ተከታዩን ዘግባለች። ከቅርብ ጊዜ ወዲህ አትሌቶች ውጤት ለማግኘት ሲሉ አበረታች መድኃኒቶችና ቅመማ ቅመሞች እንደሚጠቀሙ እየተነገረ ነው። በዚህ እየተጠረጠሩ ካሉት ውስጥ ደግሞ ኢትዮጵያውያን አትሌቶች ይገኙበታል። የኢትዮጵያ አትሌቲክስ ፌዴሬሽን የሕዝብ ግንኙነት ባለሙያ አቶ ስለሺ ብስራት ለአሜሪካ ድምጽ እንደተናገሩት በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የጸረ አበረታች መድኃኒቶችና ቅመሞች ወይም አንቲ ዶፒንግ ተመሰረት ምርመራ ከተጀመረባቸው ስድስት ኢትዮጵያውያን አትሌቶች መካከል ሁለቱ ማለትም አትሌት ጣእሞ ሹምዬ እና አትሌት ስንታየው መርጋ የተባሉ ሁለት አትሌቶች የአበረታች መድኃኒቶችና ቅመሞች በትክክል መጠቀማቸው በተገኘው የላብራቶሪ ምርመራ ውጤት መሰረት በመርማሪ ቡድኑና በሚመለከተው አካል በመረጋገጡ እርምጃ እንደተወሰደባቸው ገልጸዋል። መጀመሪያ የስድስት አካባቢ ነበሩ። በኋላ ላይ ሃይማኖት አለማየሁ በአትሌት ተጨምራ ሰባት ሆነው ነበረ። እሷ ነፃ መሆኗን ቀደም ብለው የአንቲዶፒንግ ዲፓርትመንቱ አሳወቀን። በዛ መሰረት እኛም ይፋ አድርገን ነበረ እና እሷ ነጻ መሆኗ ከታወቀ በኋላ ስድስት ቀርተው ነበር ከስድስቱ መካከል ያው ምርመራቸው እየተካሄደ ቆይተዋል ስድስቱ አትሌቶች ከእነሱ መካከል የሁለቱ ውጤት ያው እንደደረሰን እኛ ያደረግነው ነገር ምንድን ነው እነሱ ለተጠቀሙት ለተጠቀሙበት አበረታች መድሃኒት ወይም ቅመም የሚሰጠው ብይን ምንድን ነው የሚለውን ማየት ነበር ከዛም በኋላ በዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የዶፒንግ ቫዮሌሽን ሩል መሰረት ፌዴሬሽኑ አራት ዓመት ሊያስቀጣቸው እንደሚችል ወሰነ። ያንን ደግሞ ፌዴሬሽኑ በስራ አስፈጻሚ ካየ በኋላ ውሳኔ ማጸደቀ፣ እኛም ይፋ አደረግን። ሁለቱ አትሌቶች እስካሁን አገር ወክለው ባይወዳደሩም በግላቸው በቻይና ማራቶን ውድድር ባደረጉበት ወቅት ተወስዶ በነበረው ናሙና የተገኘ ውጤት እንደሆነ አቶ ስለሽ ይናገራሉ። አትሌት ሀይሌ ገብረስላሴ ኢትዮጵያውያን የተለየ በተፈጥሮ የተገኘ ሀብት እያላቸው እንዲህ አይነት ነገር ቢጠቀሙ ተጎጂ የምንሆነው እኛው ራሳችን ነን ብለዋል። እኔ እንግዲህ እስከሚገባ ድረስ ባይገርምሽ በአሁኑ ሰዓት እኔ የኢትዮጵያ አትሌቶች ከዘጠናና ከዛ በላይ ያሉ ልጆች ይሄ ዶፒንግ ተገኘባችሁ እንኳን ቢባሉ ሳያውቁት ለዚህ ይጠቅማችኋል፣ ለዛ ይጠቅማችኋል ተብሎ የወሰዱ ነው እንጂ አውቆ የሚወስድ ሰው ይኖራል ብዬ አልገምትም። ቢኖርም በጣም ጥቂት ነው፣ ወይ አምስት ወይ አስር ፐርሰንት የሚሆን ነው። ስለዚህ እኛ መታገል ያለብን ልጆቻችንን በተለያየ መንገድ አማለው የሚወጉ የሚሰጡትን ሰዎች እየተከታተልን ከዓለም አቀፍ አንቲዶፒንግ ኤጀንሲን በይው ከዓለም አቀፍ አትሌቲክስ ፌዴሬሽን ጋር ጎን ተቆመን እነዚህን ሰዎች እያያዝን ለፍርድ ማቅረብ ነው። ይህንን ተባባ- ማነው ይህንን ካደረግን ልጆቻችንን በቀላሉ አያገኙብንም። ልጆቻችንን ማያታልሏቸውም። አብዛኛዎቹ አሁን ልጆቹን ብንጠይቃቸው ጠጋ ብለን፣ ግማሾቹ ወይንም እግራቸውን ጣመው በቃ ይሄ ይጠቅመሃል፣ ግማሹ ደግሞ ወይንም ራሱን ሲያም ይህን እንግዲ ብትጠኮ ይመልስልሃል። የአኪም ስራው ሌላ ሊሆን ይችላል እና በዚህ ነው ነው እንጂ እኔ ምን ያህሎቹ ምን ያህሎቹ እውቀት ይኖራቸዋል ለማለት ያስቸግረኛል። አሁን እነዚህ ሁለት ልጆች ትላንትና ስማቸው የተላለፈ ልጆች በእርግጠኝነት የወሰዱትንም ሊያውቁ ይችላሉ ብዬ አልገምትም። ስለዚህ በአብዛኛው ይሄ ነገር የሚመጣው ብልጣብልጦች በውስጥ ገብቶች አለ አይደለ? ውስጥ ተነስተው ብዙ ነገር ሊያደርጉ ይችላሉ። ይህንን ነው እንግዲህ እኛም ፎከስ አድርገን መዋጋት ያለብን ይህንን። የማስተማር ስልጠና የመስጠትና የመከታተል ስራ የአትሌቲክስ ፌዴሬሽኑ በመሆኑ ፌዴሬሽኑ በአግባቡ ሊሰራ ይገባል ብለዋል። አቶ ስለሺ ብስራትም በዚህ ሀሳብ ይስማማሉ። ፌዴሬሽኑ ይህንኑ ተረድቶ በዚሁ ላይ የማስተማርና ስልጠና የመስጠት ስራ እየሰራ መሆኑን ገልጸዋል። ኤርትራ ወደ ደቡብ ሱዳን የሚላክ የምግብ እርዳታ በምጽዋ ወደብ በኩል እንዲያልፍ ፈቅዳለች። የዓለም የምግብ ፕሮግራም ደብልዩ ኤፍፒ እንደ አውሮፓውያን አቆጣጠር ከ 2006 ዓ ም ወዲህ በኤርትራ በኩል የምግብ እርዳታ አቅርቦት እንቅስቃሴ ሲያደርግ የመጀመሪያ ጊዜ መሆኑ ነው። ሳሌም ሶሎሞን ነች ዘገባውን ያጠናቀረችው። ትዝታ በላቸው ታቀርባለች። ባለፈው ሰኔ ወር መጀመሪያ ቀናት የመጀመሪያው 1100 ሜትሪክ ቶን ማሽላ ምጽዋ ወደብ ተራግፎ ወደ ሱዳንዋ ኮስቲ ከተማ ተጓጉዟል። ቻልሲ መክዳኦ በደቡብ ሱዳን የዓለም ምግብ ፕሮግራም ከፍተኛ ክልላዊ ቃል አቀባይ ናቸው። በኤርትራ በኩል የተላከው ማሽላ ከሌላ እርዳታ ጋር ተደርጎ ወደ ደቡብ ሱዳን ተልኳል ብለዋል። የዓለም ምግብ ፕሮግራም ባለፈው ዓመት በአካባቢው ካሉ የተለያዩ አገሮች 190 ሺ ሜትሪክ ቶን የምግብ እርዳታ ለደቡብ ሱዳን ማድረሱን አስታውሰው በአገሪቱ ያለው የሰብአዊ ሁኔታ የከፋ ደረጃ ላይ መሆኑን ቃል አቀባዩዋ ጠቅሰዋል። የደቡብ ሱዳን ሰብአዊ ሁኔታ እጅግ አስከፊ ደረጃ ላይ ነው ያለው። ከህዝቡ አርባ ከመቶ የሚሆነው በከባድ የምግብ ዋስትና ችግር ላይ እንዳለ ነው። በደቡብ ሱዳን ከሁለት ዓመታት በላይ በዘለቀው ግጭትና በምጣኔ ሀብት ቀውሱ ላይ ኤልኒኞ የፈጠረው የዝናብ እጥረት ተደምሮበት የግብርና ምርቱን መጠን ከምንጊዜውም በላይ ያነሰ እንዲሆን አድርጓል። በውጊያው ብዙ ሺህ ህዝብ ተገድሏል። ከሁለት ሚሊዮን በላይ ዜጎቿ ከመኖሪያቸው ተሰደዋል። አብዛኛው የሀገሪቱ አካባቢ ለመድረስ የሚያስችሉ መንገዶችም የላትም ሀገሪቱ። ችግሩ በሰብአዊ እርዳታ ብቻ የሚወገድ እንዳልሆነ ቻሊስ መክዳዋ አስገንዝበዋል። ከባድ ሰብአዊ ችግር ያለበት በጣም ውስብስብ ሁኔታ ነው። ህዝቡ ዘንድ ለመድረስም እጅግ አዳጋች ነው። በአሁኑ ወቅት ሰብአዊ እርዳታ ማድረስ ወሳኝ ነው፣ እርዳታው ነፍስ አድን ነውና። ነገር ግን በዘላቂነት ካየነው ደግሞ ያለውን ቀውስ በሰብአዊ እርዳታ ማስወገድ አይቻልም። ተኩስ መቆም አለበት። ተፋላሚዎቹ ወገኖች እርቅ አውርደው ህዝቡ ወደ ዕለታዊ ኑሮው እንዲመለስ ማስቻል አለባቸው ብለዋል። የሰብአዊ እርዳታ ጥሪዎች እንዲሳኩ ክልላዊ ትብብር እንደሚጠይቅ የዓለም ምግብ ፕሮግራም ያስገነዝባል። እናም ወደ ደቡብ ሱዳን ለሚላከው እርዳታ በጅቡቲና በኬንያ ሞምባሳ ወደቦች ይጠቀማል። ርቀው ወዳሉ አካባቢዎች ደግሞ ምግብ ከአየር ለማቀበል ከኢትዮጵያ በሚነሱ አውሮፕላኖች ይጠቀማል ብለዋል። በመጓጓዣ ረገድም በዓለም ዙሪያ ካሉት እጅግ አስቸጋሪ አካባቢዎች አንዱ ነው። በደህና ጊዜ እንኳን ሳይቀር እንዲህ እንዳሁኑ በክረምት ዝናብ ወቅት ከሀገሪቱ ስልሳ ከመቶ መድረሻ መንገድ የለውም። ስለዚህ በጸጥታ ምክንያትም ይሁን መግቢያ መንገድ ባለመኖሩ ልንደርሳቸው በማንችላቸው አካባቢዎች ላለው ሕዝብ ሌሎች መንገዶችን መፍጠር አለብን። አንዳንዱ ጋር መድረስ የሚቻለው በአየር ማጓጓዣ ብቻ ነው። ኤርትራ እንደ አውሮፓ አቆጣጠር በ1991 ዓ ም ነጻነቷን ካወጀች ወዲህ ከሰባዊ እርዳታ ድርጅቶች ጋር ያላት ግንኙነት ውጥረት የተሞላበት ነው። እንደ አውሮፓ አቆጣጠር ነሐሴ 2005 ላይ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስኤአይዲ በአገሪቱ ውስጥ የሚያደርገውን የእርዳታ እንቅስቃሴ ትቶ እንዲወጣ መንግስት አዘዘ። በ2006 ዓመትም ሌሎች ዓለም አቀፍ ድርጅቶች አገሪቱ ውስጥ እንዳይሰሩ ማስወጣቱን ቀጠለ። ኤርትራ የምጽዋ ወደብ ጥቅም ላይ እንዲውል አሁን መፍቀዷ ከዓለም ጋር ግንኙነት የመፍጠር ፍላጎቷን ያሳያል ይላሉ ዲፕሎማቶች። የምጽዋን ወደብ ተጠቅሞ የእርዳታ ምግብ ወደ ደቡብ ሱዳን የማድረሱ ሂደት በዚህ አስቸጋሪ በሆነ የዓለም ክፍል አማራጭ መንገድ በመፍጠሩ ውጤታማ ነው ይላሉ መግዳው። በአካባቢው የሚገኝ የጅቡቲ ወደብ የተጣበበ መሆኑን አስታውሰው ምጽዋን መጠቀም ውጥረቱን ትንሽ ያላላል ብለዋል። የሆነ ሆኖ በኤርትራ በኩል የእርዳታ እህል መላክ በዋጋ ውድ ከመሆኑም በላይ በጊዜም ረገድ ያዘገመ መሆኑን አልሸሸጉም። የሆነ የሆኖ ሆኖ ምናልባት የማጓጓዣ ዋጋው ዝቅ የሚልበት መንገድ መፈለግ አለበት። ደጋግመን ወደቡን የምንጠቀም ከሆነም ሂደቱ የሚፋጠንበትም ሁኔታ መኖር ይኖርበታል። አስመራ በሚገኘው የዩናይትድ ስቴትስ ኤምባሲ ሻርጄ ዳፌር ሆነው የሚያገለግሉ ሉዊስ መዜል ወደቡን አገልግሎት ላይ ማዋል ለኤርትራም ጥቅም አለው ይላሉ። በወደቡና ወደቡ ዙሪያ ለህዝቡ ስራ ይፈጠራል፣ ለከባድ የጭነት ማጓጓዣ ኢንዱስትሪ መንገድ ይከፈታል፣ ክልላዊ መስተጋበርም ይፈጠራል ብለዋል። የዓለም ምግብ ፕሮግራም ቃል አቀባይ ቸልሳ መክዳው በበኩላቸው ምጽዋን መጀመሪያ መፈተሹ አስፈላጊ ነው። ወደቡ ከእንዲህ አይነት አገልግሎት ውጭ ሆኖ ስለቆየ የማጓጓዣ መዋቅሩና የእህል ማከማቻ ስፍራዎቹ ደህንነትና ብቁነት መፈተሽ አለባቸው ብለዋል። የዓለም ምግብ ፕሮግራም በደቡብ ሱዳን ውስጥ እንደገና በተቀሰቀሰው ውጊያ ለሰብአዊ ቀውስ ለተጋለጡ ዜጎች ከፍተኛ የእህል እርዳታ የማጓጓዝ እቅድ እንዳለውም ጨምረው ገልጸዋል። አድማጮች በቀጣዩ የመጽሔት ርዕስ እንደገና ወደ ጎንደር እንመለሳለን። በጎንደር ከተማ ከሐምሌ አራት ጀምሮ በመንግሥት ኃይሎች እና በህዝቡ መካከል በተፈጠረ ግጭት የሰው ሕይወት መጥፋቱን እንዲሁም ንብረት መቃጠሉን ስንዘግብ መቆየታችን ይታወሳል። ይህንኑ በተመለከተ ዛሬ በጎንደር ያለው ሁኔታ ምን ይመስላል ስንል ነዋሪዎችን ጠይቀናል። በተጨማሪም የሰሞኑ ሁኔታ በተመለከተ የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በጉዳዩ ላይ ማብራሪያ ሰጥተውናል። ሁሉንም ያነጋገረቻቸው ጽዮን ግርማ ናት። ያነጋገር ናቸው ነዋሪዎች በዛሬው ዕለት ጎንደር ከተማ በአጠቃላይ በአማራ ክልል እንደ ሰሞኑ አደባባይ ላይ የሚታይ ሕዝብ ባይኖርም ውስጥ ውስጡን ሰዎች መንቀሳቀስ እንዳቃታቸው፣ ሰዎች እየታሰሩ መሆኑን አቶ ዋሲሁን አንበሴ ይናገራሉ። አሁን ያለለበት ሁኔታ ወጣቱ ጋብ ብለዋል። ገደብያ አካባቢ ትልቅ ችግር አለ እየተባለ ነው። በወገራ መስመር ሀገራችን ወልቃይት ይመለስልን ጠገዴ ይመለስልን የእኛ ነው እያለ ወገራ ወራጃ ድሮ ሲመራ ሲመራት የነበረው ማለት ነው ወጣት ተነሷል። እኛ ደግሞ አማራጭ አተመመ ሰው እየታፈለብን ነው። አደራጃው የሚባል ሚባል የወልቃይት የጠገዴ ኮሚቴ ጸሀፊ ዛሬ አዲስ አበባ ላይ ጥይት ተኩሰውበታል። አምንጽ አይሩጦ ላይ አምንጽ ይችላል ነገም ነ ይችላሉ አምንጽ አርግለ ጊዜው ሰው እየታለቅ ነው። አሁንም ትናንትም ነጋዳንት ሆን የሚባል ባናር ኢንቨስተር ነው። ቤት መሪ ነው። ትዳር መሪ ነው። አገር አልሚ ነው። እሱን ማፍረው ብናል አሁን ደግሞ እኛ ሳነስ ታስተን ቦታ መያዝ እንዳለብን ስራት ዜጋችን እያመቻቸ መጥፋት አለብን ወስነናል። አዲስ አበባ የሚገኙትና የወልቃይ ተወላጅ መሆናቸውን የገለጹት አቶ ሀይሉ ገሰሰ በበኩላቸው እስሩ አዲስ አበባም ላይ መቀጠሉን ይናገራሉ። እዚህ አዲስ አበባም ደግሞ አሁን ተጀምረዋል። አሁን በተለያዩ አካባቢዎች የወልቃይ ተወላጆች የሆኑ ትንሽ የተማሩ ስራ ቦታ የገቡ ሰዎችም እየተፈለገ እነዚህ ምን ሲሰሩ ነበር የት ነው ያሉት እየተባለ አንድ ሁለት ሶስት እየተባለ እንግዲህ ትናንትና ወደ ሶስት አካባቢ ተወስደዋል ም የተወሰነ አሰሳ እየተደረገ ነው። እኔ አንድ ትልቅ አባባል አለ የሚባለው የማናውቀውን እንድናምናችሁ፣ የምናውቀውን አትካዱን የሚባል ነገር ነበር። አሁን ደግሞ በቃ የምናውቀውን እየካዱን በቃ ጥያቄውን ሙሉ በሙሉ ለማገበስበስ ለማስቀረት የማድረግ ስራ ነው እየሰሩት ያለው እና እኔ እውነቱ ለመናገር ያህል በጣም አዝኛለሁ፣ በጣም አዝኛለሁ ከማደርገው ነገር በላይ ሆኗል። እንግዲህ ማንነት የጠየቀ ሰው በሕገ መንግስት የተፈቀደለት እንጎ አንቀጽ ጠቅሶ እየጠየቀ ያለ ሰው እንደዚህ ማድረግ እኔ እንጃ። ለመንግስት አሁን ትምህርት ይሆነዋል ብዬ አላስብም። ስለዚህ እኔ ኖርማሊ አሁን በቃ ምፈልገው ከዚህ በኋላ ዲሞክራሲያዊ ምን ብለው የሚናገሩትን ነገር ይተውትና አስቀርተው፣ በቃ አንባገነን በሆነ ደረጃ በቃ ይቀጥል፣ ችግር የለውም። ወይም ደግሞ ስርአቱ እንደዚህ ብለው ካልቀየሩ ህገ መንግስትን እየተቀነጠው ደግሞ ለስም ከሆነ ምን ያደርግላለኛል? ሰሞኑን የሚነሱትን ጥያቄዎች በመያዝ እነዚሁንም ጥያቄዎች ጨምሬ የአማራ ክልል መንግስት የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ንጉሱ ጥላሁንን አነጋገሪያቸው ነበር። የተፈጠረውን ሁኔታ ለማብረድ ውይይት እየተደረገ መሆኑን ገልጸው ሁሉም ነገር ተረጋግቶ ነገሮች ወደ ነበሩበት እየተመለሱ መሆኑን ነግረውኛል። በነገሮች በውይይት ይፈጣል ሲባል ሁሉ ነገር ደግሞ ከህግ በታች ነው። የህግ የበላይነት ይከበራል በህግና በህግ መዳኘት እንደተጠበቀ ስለሆነ የህግ ጥሰት እና ጥፋት ወንጀል የፈጸመ ካለ ይጠየቃል። ይሄ ደግሞ በትክክለኛ መረጃ እና ማስረጃ ላይ ተመስርቶ ነው የሚሆነው። አሁን ስለነሳሽ ጉዳይ መረጃ የለኝም። መረጃ ስለሌለኝ እኔም ማምነው ስርዓቱም የሚለው ሰው መብቱን በጠየቀ አይከሰስም፣ አይወቀስም፣ አይጠየቅም። ከአቶ ንጉሱ ጥላሁን ጋር ያደረግነው ሰፋ ያለ ቃለምልልስ በነገው ፕሮግራማችን ይዘን እንመለሳለን። ክቡራትና ክቡራን አድማጮች ለምሽቱ ያሉንን ዘገባዎች የዜና ዘገባዎች አጠናቀናል። የምሽቱ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዋና ዋናዎቹን ዜናዎች እናሰማችሁና ወደ ሁለተኛው አጋማሽ መደበኛ ዝግጅቶችን ወደ ያዘው እናልፋለን። አብራችሁን ቆዩ። ፈረንሳይ ዳግም የሽብር ሰለባ ሆናለች። አንድ የከባድ መኪና አሽከርካሪ ሰማንያ አራት ሰዎችን ገድሏል። ከሰለባዎቹ መካከል ሁለቱ አሜሪካውያን ናቸው። ከመቶ በላይ በጽኑ የጎዳ ሲሆን ከእነዚህ ሃምሳ ያህሉ በሞትና ሽረት መካከል እንደሚገኙ የሀገሪቱ ፕሬዝደንት አስታውቀዋል። በፈረንሳዊ ኒስ ከተማ ላይ የደረሰው የሽብር ጥቃት ድርጊቱን በተለይ ከሶሪያ ለማጥፋት እርምጃ መውሰድ እንደሚያስፈልግ ያሳያል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከሩሲያ አቻቸው ከሴርጌይ ላቭሮቭ ጋር ተገናኝተው በተነጋገሩበት ወቅት አስረድተዋል። ኬሪ በሞስኮ ጉብኝት ላይ ያሉት በዩክሬን እና በኔቶ እንዲሁም ሌሎች ጉዳዮች ላይ የዩናይትድ ስቴትስ እና ሩሲያ ግንኙነቶች ቢሻክሩም በሶሪያ ለሚካሄደው ጸረ ሽብር ትግል የሩሲያን ትብብር ለማግኘት ነው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ፕሮግራም ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ወደ ሁለተኛው አጋማሽ ተሸጋግረናል። የካናዳ ዓለም አቀፍ የትምህርት አገልግሎት ወርልድ ዩኒቨርሲቲ ሰርቪስ ኦፍ ካናዳ የሚባለው ለስደተኞች የሚሰጠውን የትምህርት ዕድል የ2015ቱን ማለት የአለፈውን ዓመት ተወዳድሮ ያሸነፈ ስደተኛ ወጣት ከኬንያው ካኩማ ካምፕ ለከፍተኛ ትምህርት ወደ ካናዳ ቶሮንቶ እያመራ ነው። ናዝራዊ እያሱ የኬንያው ዘጋቢያችን ገልሞ ዳዊት አነጋግሮታል። ናዝራዊ እያሱ አባቱ ኢትዮጵያዊ እናቱ ደግሞ ኤርትራዊ ናቸው። ወላጆቹ እንደ ኤሮፓውያን አቆጣጠር በ2001 ዓ.ም ወደ ኬንያ መጥተው የስደት ኑሮ መኖርን ጀመሩ። ኬንያ እንደመጡ ከናይሮቢ 180 ኪሎ ሜትር ርቀት በምትገኘው ናሮክ ከተማ ስላረፉ ትምህርቱንም የጀመረው በዚያው በናሮክ ነው። የመጀመሪያ ደረጃ ትምህርቱን በሴንት ፒተርስ ትምህርት ቤት ከተከታተለ በኋላ የሁለተኛ ደረጃ ትምህርቱንም በዚያው በናሮክ በሚገኘው ምሎት ሁለተኛ ደረጃ ትምህርት ቤት አጥጋቢ ውጤት በማስቆጠር በ2012 ዓ ም አጠናቋል። በ2013 ቤተሰቦቹ ወደ ካኩማ የስደተኞች ካምፕ በመምጣታቸው እሱም ከነሱ ጋር ወደ ካኩማ በማምራት በስደተኞች ካምፕ ሌላ የስደት ኑሮን ይቀጥላል። በየካናዳ ዓለም አቀፍ የትምህርት አገልግሎት ወይም በእንግሊዝኛ መጠሪያው ወርልድ ዩኒቨርሲቲ ሰርቪስ ኦፍ ካናዳ ለስደተኞች የሚሰጠውን የትምህርት እድል በ2014 ዓ.ም ተወዳድሮ አሸንፈዋል። የካኩማ የስደተኞች ካምፕ ነዋሪው ናዝራዊ በቅርቡ በካናዳ ትምህርቱን ለመከታተል ወደ ቶሮንቶ ዩኒቨርሲቲ ያመራል። ናዝራዊን ያለፈባቸው መንገዶች እንዴት እንደነበሩ ወደፊት ደግሞ ዓላማው ምን እንደሆነ ጠይቀው አጫውቶኛል። ቤተሰቤ በአባቴ በኩል ኢትዮጵያዊ ነኝ። በእናቴ በኩል ደግሞ ኤርትራዊ ነኝ። ከፋሚሊ ጋር ከኔ ጋር ተጨምሮ ማለት ወደ አስራ አንድ ነን። በነገራችን ላይ እኔ የመጀመሪያ ልጅ ነኝ። በጣም ደስ ብሏቸዋል። ያው በኩር ለሌሎቹም ኤግዛምፕል መሆን አለበት ስለሚባል ያው በጣም ደስ ብሏቸዋል። ከአቅማቸው አንጻር ልጆች ማሳደግ የነበራቸው ብዙም ደግሞ ኢንካም የሚሰጥ ስራ አልነበራቸውም። ስለዚህ ችግር ነበረ። እኔን ለመደገፍ ትምህርት ቤት ማለት መጀመሪያ ከአንደኛ ክፍል እስከ ስምንተኛ ክፍል ያው ለዩኒፎርም ለደብተር፣ ለጫማ አባቴ ሁሌ ከኦፊስ ወደ ኦፊስ ሄድ ነበር። ስፖንሰር ማፈላለግ ማለት ነው። እና ትልቅ ቻሌንጅ ነበረ። እንደዚህ በተለይ ሀይ ስኩል ከገባው ጀምሮ ሀይ ስኩል ደግሞ እዚህ የመንግስት ሀይ ስኩል የለም። ሁሉም ክፍያ ነው የሚከፈላለ በየአመቱ ስለዚህ እናቴ ወይም ማንዳዚ ትሰራለች። ማንዳዚ ማለት የሆነ ኬንያ ውስጥ የሚሰራ እንደ ዳቦ ነገር ነው። እሱን ታበስል ነበር፣ ትሸጣለች። አባቴ ደግሞ ያገኘውን ስራ ይሰራ ነበር እና በዚህ በዚህ ደግፈውኛል። በጣም አመሰግናለሁ። ያው ወላጆቼ ነው በቃ እኔ ማለት የሚችለው በእነሱ ብርታትና በእነሱ ትጋት ነው ይሄንን ያደረሰኝ ማለት ነው። ብዙ ተቸግሮ ነው እኔን ለማስተማር ከዘጠኛ ክፍል ጀምሮ በእውነት ነው ምልህ በተለይ አባቴ በጣም ነው የተቸገረው። ስፖንሰርሺፕ ማፈላለግ እና እሱን ለማሟላት በጣም ሲጥር ነበር፣ ግን እግዚአብሔር ይመስገን ያው አስጨረሰኝ። ናዝራዊ አሁን ለቀጣይ ትምህርቱ የሚጠቅሙ ስልጠናዎችን እዚያው ካኩማ በመውስል ላይ ይገኛል። ውንድል ትረስ ኬንያ የተባለው የበጎ አድራጎት ድርጅት እሱንና ሌሎች 22 ወጣት ስደተኞችን እያሰለጠነ ሲሆን በሚቀጥለው ነሐሴ ናዝራዊና 22ቱ ጓደኞቹ ትምህርታቸውን ለመቀጠል ወደ ካናዳ ያመራሉ። ናዝራዊ ቤተሰቦቹ ኬንያ እንደመጡ ትምህርት ሲጀምር የነበሩትን ገጠመኞች አጫውቶኛል። አንደኛው ደረጃ ያው የቋንቋ ችግር ነበረኝ። እዚህ ኬንያ ውስጥ ኪስዋይሌም ስለሚፈተን አንደኛ ክፍል እንደውም አይቆጠርም ነበር ስምንተኛ እንደነበርኩ ብዙ ተማሪ ስለነበር ግን ወደ ስምንተኛ ክፍል ደግሞ ሁለተኛ ወጣሁኝ፣ ሶስት መቶ ሀምሳ ስድስት ከአምስት መቶ አግኝቼ። ሀይስኩሉም ያው እንደዚህ በቃ ቋንቋውም ስለቻልኩኝ በእንግሊዝኛም ስለቻልኩኝ የምችለውን በጣም በርትቼ ስለሰራሁኝ ቢያንስ ወደ ቶፕ ፋይቭ ወጣ ነበር። የኬንያ ፈተና ኬሴሴ የሰራሁት ሁለት ሺህ አስራ ሁለት ውስጥ ነው ያገኘሁት ኤ ማይነስ ሰባ አምስት ነጥብ ያው በኢትዮጵያ ሲቆጠር ወደ ጂፒኤ ሶስት ነጥብ ሰባት መሰለኝ፣ እነዚህ ካልኪሌት ሲደረግ የናዝራዊ አባት አቶ እያሱ ሉሌ ከአስራ ስድስት አመት በላይ በስደት ልጆችን ማሳደግ ቢከብድም ልጆቼ በትምህርት ላይ እንዲያተኩሩ የተቻለኝን ሁሉ አድርጋለሁ ካሉ በኋላ ናዝራዊ ይህንን የትምህርት ድል በማግኘቱ በጣም ደስ እንዳላቸው ይናገራሉ። በጣም ደስታ ነው የተሰማኝ በጣም በጣም በጣም ከልክ ብላ ሁለት መቶ ተማሪ ተወዳድሮ ከሁለት መቶ ተማሪ ውስጥ ይህን እድል ለማግኘት መብቃቱ በጣም ትልቅ ደስታ ነው የተሰማኝ። አሁን የዚህ የካምፑ የትምህርት አሰጣጡ ወደኋላ አስቀረው እንጂ ሁለተኛውም እንደሱ ነበር። አሁንም ወደፊት ጥሩ ቤዝ ይኖራል ብዬ ተስፋ አደርጋለሁ። ሌሎችም ጥሩ ጎበዝ ልጆች አሉ። ስለዚህ ልጅ ማሳደግ ካልቀረ በደንብ እንዲማር በጣም ከውስጤ ያለኝ እንሱ ስለሆነ ትምህርት ላይ ትኩረት እንዲሰጡ ብዙ ይገፋፋሉ ሌላ ነገር ላይ ትኩረት እንዳይሰጡ በጣም ነው ደስ ያለኝ። በመጀመሪያው የሁለተኛ ጊዜ ሞክሬ ነው ይሄ ክራይቴሪያ ለ ያላሟላሁት የነበረ ግን፣ የሁለተኛ ጊዜ ሳገኘው በጣም ነው ደስ ያለኝ። በነገራችን ላይ ሀያ ሶስት ነን ከካኩማ የምንሄደው። ዩኒቲ የሚያደረግኝ እኔ ብቻዬን ነኝ ሀበሻ። ከዚህ በፊት ወይም አንድ ወይም ሁለት ብቻ ናቸው ይህን እንደዚህ አይነት እድል ያገኙ። እንደዛ ማለት ይችላለሁ ግን ሁላችንም ስደተኞች ነና ያው ብዙም ዩኒክ የሚያደርገኝ ነገር የለም። ወጣት አስናቀች መኮንን መቀመጫውን በካናዳ ባደረገው ውስክ ድርጅት የፕሮግራም ኃላፊ ናት። እንደ አስናቀች የውስክ ስፖንሰርሺፕ የተጀመረው እንደ አውሮፓውያን አቆጣጠር በ1978 ሲሆን በወቅቱ የሀገሩ መንግስት ተቃዋሚ የነበረ አንድ የዝምባብዌ ዜጋ ህይወቱን ለማዳን ሲሰደድ በተደረገለት እርዳታ እንደነበረ ትናገራለች። ካናዳ ውስጥ ከእውቅ ከሆኑ መንግስታዊ ያልሆኑ ድርጅቶች አንዱ ነው። በተለያዩ የዓለም ክፍላት ለወጣቶች ትምህርትን፣ የስራ እድልን እና ራስን ለመቻል የሚያስችሉ እቅዶች ላይ ተሳትፎ የሚያደርግ ድርጅት ነው። እንግዲህ የውስክ ስፖንሰርሽፕ ለስደተኛ ተማሪዎች የከፍተኛ ትምህርት እድል መስጠት ነው ከካናዳ መንግስትና ከካናዳ ዩኒቨርሲቲና ኮሌጆች ጋር በመተባበር እስካሁን እንግዲህ አሁን በዚህ ሴፕቴምበር ላይ መቶ ስልሳ የሚሆኑ ተማሪዎች እናመጣለን። በአጠቃላይ ወደ አንድ ሺ አምስት መቶ ወደ አንድ ሺ ስድስት መቶ ገደማ ተማሪዎች በፕሮግራሙ ተጠቃሚ ሆነዋል ማለት ነው። ውስቅ ከአፍሪካ በኬንያና በማላዊ ከእስያ ደግሞ በሶሪያ ስደተኛ ተማሪዎችን የሚቀበልበት ፕሮግራም አለው። በኬንያ ከ30 ሺህ በላይ የኢትዮጵያ ስደተኞች ስለሚገኙ በዚህ ለስደተኞች በሚሰጠው እድል ኢትዮጵያውያኑ ስደተኞች ምን ያክል ተጠቃሚ እንደሆኑ በዘንድሮ የትምህርት እድሉን ስላገኘው ስለ ናዝራዊ አስናቀችን ጠይቃታለሁ። እንግዲህ እኛ ኢትዮጵያውያኖች እንዳለመታደል ሆኖ ከአስራ ዘጠኝ ሰባዎቹ ጀምሮ በስደት ላይ ትልቁም ትንሹም ሽማግሌውም ወጣቱም ተሰማርቷል። በዛ መሰረት ከደርግ ጊዜ ጀምሮ በጣም ብዙ ተማሪዎች ኢትዮጵያውያን ተማሪዎች ያን ጊዜ የትምህርት ደረጃውም ጥሩ ስለነበረ ተወዳድረው ይህንን የትምህርት እድል ያገኛሉ። በጣም ብዙ ተማሪዎች አሉ። ስለ ናዝራዊ ካየሁት ጊዜ ጀምሮ በጣም እጅግ በጣም ጎበዝ ተማሪ ነው። አሁን በአንዳንድ በጽሁፍ ፈተናዎች እኛ በምንሰጣቸው ለዚህ ስኮላርሺፕ ስፖንሰርሽ ብቁ ለመሆን ብዙ ጊዜ ከፍተኛውን ማርክ የሚያገኝ ልጅ ነው እና እድሉ ተሰጥቶት ካናዳ ቢመጣ ከብዙ ካናዳውያን ጋር ተወዳድሮ ከፍተኛ ደረጃ ሊደርስ የሚችል ነው ብዬ ገምታለሁ። እንግዲህ ፕሮግራሙን በተቻለ መጠን ለማስፋፋት እየሞከርን ነው። እንዳልኩ፣ ይሄ ፕሮግራም በካናዳ ብቻ ያለ ነው። ስለዚህ ይህ ፕሮግራም በተለያዩ ሀገሮች እንዲስፋፋ ና የተለያዩ ሀገሮች መንግስት ድጋፍ እንዲኖረው በድርጅታችን በኩል ና በተባበሩት መንግስታት የስደተኞች ድርጅት በኩል እየሞከርን ነው። ፕሮግራሙ በጣም ጠቃሚ ነው። እድሉን በሚያገኙት ልጆችም ሆነ በቤተሰቦቻቸው ላይ ከፍተኛ ለውጥ ያመጣል። ግን እነኚህ ከምናመጣቸው ልጆች እጥፍ ድርብ የሆኑ እድሉ ቢሰጣቸው ከፍተኛ ቦታ ሊደርሱ የሚችሉ ወጣቶች ደግሞ እንዲሁ ስደተኞች ካምፕ ያሉ አሉ። ስለዚህ አንዱ መሰረታዊ ነገር በጀትም ሁሉም ነገር የተወሰነ ስለሆነ ሁሉንም ወደዚህ ማምጣት ስለማይቻል እዛ የተኛ ትምህርት ደረጃ የሚከፈትበትን መንገድ ለማበጀት ብዙ እቅዶች አሉን። እስከዛሬም ስንሰራበት ቆይተናል። ከፍተኛ ትምህርቱን በቶሮንቶ ዩኒቨርሲቲ ለመቀጠል በመጪው ነሐሴ ወደ ካናዳ የሚሄደው ናዝራዊ ትምህርቱን ሲያጠናቅቅ ወደ ትውልድ ሀገሩ ተመልሶ መስራትን ያስባል። መልካም እድል ለናዝራዊ። አድማጮች እሰጥ አገባ ነው ቀጣዩ ቅንብር። ይቅርታ የተከበራቸው አድማጮች፣ አሁን የሚቀርበው እሰጥ አገባ የኋለኛው ፕሮግራም ነው። አፍሪካ በጋዜጦች ይሆናል። አዳነች ፍሳይ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የእስራኤል ጠቅላይ ሚኒስትር የአፍሪካ ጉብኝት ዓላማ እንድ በአፍሪካ ቻይናን እየተቀናቀነች መሆኗ ተገለጸ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኒውስዊክ ዳት ካም የተባለው የኒውስዊክ መጽሔት ድረገጽ የእስራኤል ጠቅላይ ሚኒስትር ቤንያምን ነታንያሁ በአፍሪቃ ስላካሄዱት ጉብኝት ባቀረበው ዘገባ እስራኤል ከቅርብ ዓመታት ወዲህ ተዘግቶባት ወደ ነበረው በር ለመግባት መቻሏ ጉልህ ቦታ የሚሰጠው ስኬት መሆኑን ያወሳል። በርካታ የአፍሪቃ ሀገሮች እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ከቅኝ አገዛዝ ነጻ በወጡበት ወቅት ከእነሱ ጋር ዲፕሎማሲያዊ ግንኙነት በመመስረት ለመርዳት ዝግጁ ከሆኑት የመጀመሪያዎቹ ሀገሮች አንዷ እስራኤል ነበረች። የእስራኤል አምባሳደሮች በ33 የአፍሪቃ ሀገሮች ሰርተዋል። እስራኤል ዋናዋ የረድኤት ለጋሽ የሆነችበት ጊዜ ነበር። ይሁንና እንደ አውሮፓ አቆጣጠር በ1967 ዓ ም ከአረብ ሀገሮች ጋር በተካሄደው የስድስት ቀናት ጦርነት እስራኤል ጋዛ ሰርጥን፣ ምዕራብ ዳርቻንና ጥንታዊቷ ኢየሩሳሌም ከተማን ከያዘች በኋላ ሰባት የአፍሪቃ ሀገሮች ከእስራኤል ጋር የነበራቸውን ግንኙነት ታቋረጡ። እንደ አውሮፓ አቆጣጠር በ1973 ዓ ም በተካሄደው ጦርነት እስራኤል የግብፁን ሲናይ ባህረ ገብ መሬትን ከያዘች በኋላ ደግሞ ግብፅ የአፍሪካ አንድነት ድርጅት አባል ሀገር በመሆኗ ተጨማሪ 23 የአፍሪካ ሀገሮች ከእስራኤል ጋር የነበራቸውን ግንኙነት አቋረጡ፣ ይላል የኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ። ከእስራኤል ጋር ግንኙነት የቀጠሉት ሀገሮች ማላዊ፣ ሊሶቶና ስዋዚላንድ ብቻ እንደነበሩ ድረገጹ አክለዋል። አሁን ታዲያ ነታንያሁ ምስራቅ አፍሪካን ለመጎብኘት ባቀዱበት ወቅት እስራኤል ወደ አፍሪካ ለመመለስ አስባለች ሲሉ ለካቢኔያቸው እንደተናገሩ ዘገባው ጠቅሷል። ዓለም አቀፍ አጋርነትና ዓለም አቀፍ ግንኙነት ማስፋቱ ጠቃሚ እንደሆነም ለካቢኔያቸው ማስረዳታቸውን ጽሑፉ ጠቁሟል። የእስራኤል ጠቅላይ ሚኒስትር የምስራቅ አፍሪካ ሀገሮችን ለአምስት ቀናት ያህል ከጎበኙበት ዓላማዎች አንዱ እስራኤል በአፍሪካ ሕብረት የነበራትን የታዛቢነት ቦታ ለመመለስ ነው። እስራኤል እንደ አውሮፓ አቆጣጠር በ2002 ዓ ም ከ14 ዓመታት በፊት ማለት ነው ከታዛቢነቱ ቦታ የተነሳችው በሟቹ የሊቢያ አምባገነን መሪ ማማር ጋዳፊ አነሳሽነት ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኬንያ ጉብኝታቸው ወቅት በተደረገው ስምምነት መሰረት የሶማሊያው ጽንፈኛ እስላማዊ ቡድን አልሸባብና ሌሎች አማጽያን ወደ ኬንያ እንዳይገቡ ለመከላከል ኬንያን ከሶማሊያ ጋር በሚያዋስነው ድንበር 440 ማይል ስፋት ያለው ግንብ ለመስራት እስራኤል እንደምትረዳት ጄ ፒተር ፋም ያቀረቡትን ጽሑፍ ጠቅሷል። ጄ ፒተር ፋም በአትላንቲክ ካውንስል የአፍሪካ ጉዳይ ማዕከል ስራ አስኪያጅ ናቸው። ሁለቱ ሀገሮች የመረጃ ልውውጥ ለማድረግ እንደተስማሙም ፕሬዚዳንት ኬንያታ መናገራቸውን የኒውስ ዊክ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ነታንያሁ ኢትዮጵያን በጎበኙበት ወቅት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስራኤል በአፍሪቃ ህብረት ያላትን ቦታ ከፍ ለማድረግ እንደሚሰሩ ቃል መግባት ብቻ ሳይሆን የምስራቅ አፍሪቃ ኮሪዶር ከእስራኤል ጋር ለመተባበር የሚያስችለው ግዙፍ መሰረት አለውና ከእስራኤል ጋር መስራት ይኖርብናል ማለታቸውን የኒውስዊክ ድረ ገጽ ላይ የወጣው ጽሁፍ ጠቅሷል። የኢትዮጵያው መሪ በተጨማሪም ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከመጪው ዓመት አንስቶ በተረኛነት የሚያዝ መቀመጫ እንዲኖራት እስራኤል በመደገፏ አመስግነዋታል። እስራኤልን በዓለም አቀፍ መድረክ ለመርዳት ቃል እንደገቡም ጽሁፉ ገልጿል። በመሰረቱ ይላል ጽሁፉ ብዙም ሳይነገርለት ያለፈ ቢሆንም አፍሪቃውያን እስራኤል ላገኘችው ዲፕሎማሲያዊ ስኬት አስተዋጽኦ አድርገዋል። ለምሳሌ ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት አምና መስከረም ወር ላይ የእስራኤል የኒክሌር ተቋም እንዲፈተሽ መንገድ የሚከፍት የውሳኔ ሀሳብ ባቀረበበት ወቅት ብሩንዲ፣ ኬንያ፣ ሩዋንዳና ቶጎ ተቃውመውታል። 17 ሌሎች የአፍሪካ ሀገሮች ድምፅ ከመስጠት ተቆጥበዋል። ስምንት በስብሰባው አልተገኙም። እስራኤልን የሚጻረር ድምፅ የሰጡት ሰባት ብቻ ናቸው ሲል ጽሑፉ ጠቅሷል። የእስራኤልና የአፍሪቃ የኢኮኖሚ እንዲሁም የንግድ ግንኙነት እየተጠናከረ መሄዱን ጽሑፉ ሲያወሳ ከ አምሳ በላይ የሚሆኑ የንግድ ተቋማት የንግድና መዋለንዋይ ፍሰት ፍለጋ ጠቅላይ ሚኒስትር ነታንያሁን አጅበው ወደ አፍሪቃ ተጉዘው እንደነበር አስገንዝቧል። እንደ አውሮፓ አቆጣጠር በ2002 ዓ.ም ከአራት ዓመታት በፊት ማለት ነው። የኢትዮጵያ የእርሻ ሚኒስቴር የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎትና የእስራኤል ዓለም አቀፍ የልማት ትብብር ሽርክና ፈጥረው በገጠር አካባቢ አነስተኛ ይዞታን የሚያጠናክር የኢኮኖሚ እድገት እንዲኖር ጥረዋል ይላል ጽሑፉ። የእስራኤሉ መሪ ጉብኝታቸውን ንጉሥ ሰለሞንንና ንግሥት ሳባን የጠቀሱበት ንግግር በኢትዮጵያ ምክር ቤት ካደረጉ በኋላ እስራኤል ወደ አፍሪቃ እየተመለሰች ነው፣ አፍሪቃ ደግሞ ወደ እስራኤል እየተመለሰች ነው ሲሉ በትዊተር እንደጻፉ የኒውስዊክ ድረገጽ ጽሑፍ ጠቅሷል። ኢንተርናሽናል ፖሊሲ ዳይጀስት የተባለው ድረገጽ ደግሞ የህንዱ ጠቅላይ ሚኒስትር አራት የምስራቅ አፍሪቃ ሀገሮች መጎብኘታቸውን መሰረት በማድረግ ባወጣው ጽሁፍ ናሬንድራ ሞዲ ሞዛምቢክን፣ ደቡብ አፍሪካን፣ ታንዛኒያንና ኬንያን የጎበኙት በአህጉሪቱ ካለው ሰፊ የህንድ ማህበረሰብ ጋር ያለውን ግንኙነት ለማደስ ነው ቢባልም ቻይና ከእስያ ውጭ ያላትን ተቀባይነት ለመቀናቀል እንደሆነ ግልጽ ነው ይላል። ቻይና በአፍሪቃ በመካከለኛው ምስራቅና በህንድ ውቅያኖስ ያላት ተጽዕኖ ካለፉት ሁለት ምዕተ ዓመታት ወዲህ እየሰፋ ሄዷል። እንዲህ አይነቱ ስትራቴጂ ቻይና ከደቡብ ቻይና ባህር እስከ ምስራቅ አፍሪካ ጠረፍ ድረስ በሚዘረጉ የተለያዩ ወደቦች ተደራሽነት እንዲኖራት ያደርጋል። በተለይም ቻይና በቅርቡ ጅቡቲ ውስጥ ወታደራዊ ሰፈር ለመመስረት መንቀሳቀሷ ትልቅ ስትራቴጂያዊ ጥቅም እንደሚያስገኝላት ጽሑፉ ሲገልጽ፣ ጅቡቲ በኢኮኖሚ ረገድ ብዙም የምትጠቀመው ነገር ባይኖርም የቻይና አውሮፕላኖች ቤንዚን ለመሙላት መቆም ሳያስፈልጋቸው ወደ መካከለኛው ምስራቅ ወደ ምዕራባዊ ህንድ ውቅያኖስና ወደ ማዕከላዊ አፍሪቃ ለመብረር ያስችላቸዋል ሲል ያስረዳል። በዛም ላይ ፓኪስታንና ቻይና ባደረጉት ትብብር መሰረት የፓኪስታኑን ገዋዳር ወደብ ለማልማት መወሰናቸው ህንድ የቻይና ዓላማ ምን ይሆን የሚል ጥያቄ እንድታነሳ ማድረጉን ኢንተርናሽናል ፖሊሲ ዳይጀስት የተባለው ድረገጽ ጠቅሷል። የህንዱ ጠቅላይ ሚኒስትር በያዝነው ሳምንት ደቡብ አፍሪቃንና ሞዛምቢክን በጎበኙበት ወቅት ህንድ ከአህጉሪቱ ጋር ያላትን ግንኙነት ጠቅሰዋል። ደቡብ አፍሪካ ውስጥ የሚገኙት ህንዳውያን ለሞዲ ትልቅ አቀባበል አድርገዋል። ደቡብ አፍሪካ ውስጥ ያሉት ህንዳውያን ወደ 1.3 ሚሊዮን እንደሚጠጉ፣ ህንዳውያኑ ከ17ኛው ምዕተ ዓመት አንስተው ደቡብ አፍሪካ ውስጥ እንደሚኖሩ ጽሑፍ ያወሳል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እሰጥ አገባ ነው። አድማጮች፣ ቀጣውና የምሽቱ የመጨረሻ ቅንብር ሰሞንኛውን በጎንደር የተለያዩ አካባቢዎች የታዩ ግጭቶች ተንተርሶ በወቅታዊ የኢትዮጵያ ጉዳዮች ዙሪያ ያተኮረ የሁለት ወገን እይታ የሚቃኝ ክርክር ነው። እሰጥ አገባ ለምሽቱ ይዞ የቀረበው የችግሮቹን መሰረቶችና የመፍትሄ አማራጮች ጭምር በሚቃኘው በተከታታይ የክርክር ፕሮግራም ተሳታፊዎች አቶ ግዛው ለገሰ ከዋሽንግተን ዲሲ፣ አቶ ጸጋዬ አረፈ ከፊላዴልፊያ ፔንሲልቬኒያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አቶ ግዛው ለገሰ፣ አቶ ጸጋ ያረፈ ዛሬ የምትከራከሩት የሚያነጋግሩ ሁኔታዎች ወደ ተለየ አቅጣጫ ባመሩበት ምናልባትም ልዩ ትኩረት በሚሹበት አጋጣሚ ነው። ጎንደር በወልቃይት አካባቢ በተለይም ደግሞ የአማራ ማንነት ጥያቄ የሚል የወልቃይት ሕዝብ ወኪሎች ለወራት የዘለቀ ከመንግስት ጋር ሲያደርጓቸው የነበሩ ድርድሮች ወደ ተካረረ ሁኔታ የደረሱ ይመስላል። በኢትዮጵያ ዛሬ ያለውን ሁኔታ እናንተ ከምትገነዘቡበት አቅጣጫ እንነሳ። እንዴት ትረዱት አላችሁ? ዛሬ አገሪቱ ያለችበትን ሁኔታ፣ በወልቃየትም ብቻ ሳይሆን በተለያዩ የኢትዮጵያ አካባቢዎች ከቅርብ ጊዜው ኦሮሚያ አካባቢ ከታዩት ሁኔታዎች ጨምሮ ምን መደረግ አለበት? አሁን ያለውን ከመረዳት ነው እና መነሳት ያለበት። አቶ ጸጋይ፣ እርሶ ላስቀድም። እንዴት ነው የሚገመግሙት? መልካም ተዋዱላ አቶ ግዛው። በመጀመሪያ ደረጃ በእውነት ለመናገር እኔ ውድ የሆነውን እ አሁን አስቸጋሪ ሁኔታ ላይ ለነገሩ ሁኔታ እየበረደ ያለበት ደረጃ ነው ያለው። ነገር ግን በጣም አስፈሪ ከሆነ ሁኔታ እንኳንም እግዚአብሔር አርባ አራቱ ታቦት እንኳን ክፉ ሊሆን ከሚችል ነገር ከፍትን ማስቀር ይሄ በእውነት የተሰማኝ እፎይታ አሰማ ያስፈልጋለ። ምክንያቱም እንደ ነገሩ አመጣት ሁኔታው ከቁጥጥሮች ሊሆን የሚችል ነገር የነበረ ስለሆነ ከዛ በተረፈ እንግዲህ ያው ሁኔታዎቹ አንዳንድ ቦታም አሁንም ቢሆን የተወሰነ እንቅስቃሴ፣ የተወሰኑ አለመግባባቶች፣ የተወሰኑ ችግሮች እንዳሉ እየተሰማ ያለበት ሁኔታ አለ። በጎንደር ከተማ ዙሪያ አካባቢ እንደነ ደባርቅ እንደዚህ አይነት ቦታዎች እዛም የዚሁ አይነት ተመሳሳይ የሆነ እልባት ያገኛል የሚል እምነት አለኝ። ነገር ግን ያው ንግግሬን መጀመር የምፈልግ ነው አካባቢው ላይ ሊደርስ ይችል የነበረው ነገር እንኳንም በዚሁ መረደ በሚለው ሁኔታ ነው። መልካም የቀደመው ውጥረት የሰፈነበት ሁኔታ የተፈታበት መልካም ሁኔታ ተፈጥሯል ብለዋል። እንዴት እንደተፈታና ምን እንደተፈጠረ በኋላ በምናነሳቸው ጥያቄዎች ይመልሱልናል። አቶ ግዛው የእርሶስ ግምገማ ምን ይመስላል? ዛሬ አገሪቱ ያለችበት አሁን ችግሮች በታዩባቸው አካባቢዎች የተንጸባረቁትን ጨምሮ እንዴት ነው የሚገመግሙት? በመጀመሪያ ለእድሉ አመሰግናለሁ። አቶ ጸጋይም ለክርክሩ ስለተገኙ እንኳን ደህና መጡ ልበልና በእኔ አመለካከት ኢትዮጵያ ውስጥ አሁን እየመጣ ያለው ወይም ፍንጭ እያሳየ ያለው ሂደት እድሜው ከ ሀያ አምስት አመት በላይ ነው። ከኢትዮጵያ ተማሪዎች እንቅስቃሴ ጀምሮ ፖለቲካን የችግሮቻችን መፍቻ መሳሪያ ከማድረግ ይልቅ አንዱን ብሄር አንዱን ማንነት በሌላው ማንነት ፖለቲካን ከጥቅምና ከቫሊዩ ወይም ከእሴት ይልቅ በማንነት ስናደራጅ እየመጣ ችግር ነው። በተለይም ህዝባዊ ወያኔ አርነት ትግራይ በትግራይ ውስጥ የትግራይን ብሄርተኝነት ሲያስፋፋ የተወሰኑ የብሄር ጥያቄዎችን ብቻ ሳይሆን የመሬት ይገባኛልንም ወይም ተስፋፊነትን በማድረግ ስልጣን ከያዘ በኋላ በአስራ ዘጠኝ መቶ ሰማንያ ሶስትም ነው በኢትዮጵያ አቆጣጠር ስልጣን ሲይዝ የሰራቸው የክልል ባንድ ሀይል ብቻ የተወሰኑ በህዝባዊ ወያኔ አርነት ብቻ የተወሰኑ ወደ ትግራይ ያካለላቸው ከወሎ ከጎንደር የተወሰዱ መሬቶች እንደ መነሻ ቢሆኑም ዋናው ግን ለሀያ አምስት አመት በሙሉ አንድነታችንን ሳይሆን ልዩነታችንን፣ ተስፋችንን ሳይሆን ቅሬታችንን፣ ቁስላችንን የሚነካካ ፖለቲካ ያደረገው ሂደት ቀስ በቀስ ብዙዎቻችን የዘር ፖለቲካ አይሰራም እያልን በምንከራከርበት ጊዜ ሊሰሙን ስላልፈለጉ፣ እርቅ መቻቻልን ስላልፈለጉ፣ ቀስ በቀስ አሁን የደረስንበት ወዳ ደርሷል። መልካም ሌሎች ሀሳቦችን እንደምታነሱ ሂደቶችንም መለስ ብላችሁ የምትመለከቱባቸው እድሎች ይኖራሉ። አሁን ያለውን ሁኔታ የሀያ አምስት አመታትና ከዚያ በላይ የተሄደ መንገድ ውጤት ነው ብለውታል። ምንድን ነው አሁን ያለው ያ ውጤት ምንድን ነው የሚመስለው በእርሶ አስተሳሰብ በእርሶ እይታ? ያ በእኔ እይታ የሚታየኝ ምንድን ነው? በአሁኑ ሰዓት በተለይም በጎንደር በተባርቅ ለትግራይ አዋሳኝ በሆኑ አካባቢ በተነሳው ግርግር ምክንያት እግዚአብሔር ይመስገንና የሰው ሕይወት አልጠፋም። ለዚህም የጎንደር ሕዝብ ትልቅ ምስጋና ይገባዋል። በአንዳንድ ንብረቶች ላይ የህዝባዊ ወያኔ ያረነትን ደጋፊዎች ለይቶ ያደረገ እርምጃዎች መወሰዱ በህብረተሰባችን መካከል ያለው ለዘመናት ጫብረን የኖረው መተማመን ቀስ በቀስ እየተፍረከረከ እንደሆነና መጪው ጊዜ ከመንግስት ጋር ቨርቲካል የሆነ ወደ ላይ የሆነ ትግል ብቻ ሳይሆን እርስ በርሳችን ልንታገል እንችልበትን ጠቋሚ ነው። በዚሁ አንጻር ሀያ አምስቱ አመቱ ሌላው የሚያሳየን ምንድን ነው? ኢትዮጵያውያን ከአገር ሽማግሌዎች፣ ከሃይማኖት መሪዎች፣ ከምሁራን ያለውን ችግር ያለውን አለመግባባት ያለውን አለመተማመን ያለውን መጠላላት ተገንዝበው መፍትሄ ከመፈለግ ይልቅ በስልጣን ላይ ያለው መንግስት በሚያደርሰው ፍራቻ ህዝባዊ ወያኔ ሓርነት ትግራይ በሚያደርገው ፍራቻ ምክንያት እነዚህን ነገሮች ለማረም ለመጠገን አለመሞከራችን ውጤቱን አሁን እያመጣው የምናይበት ነው። መልካም፣ ዝርዝሮችን እንመለከታለን። አንኳር ጭብጦችን በየተራ ማንሳት ስላለብን ለሚነሱት ጥያቄዎች ምጥን መልስ እንድሰጡ ገፋፋችኋለሁኝ። እስኪ አሁን ያለውን ሁኔታ በተለይም ደግሞ ግጭቶቹ የታዩባቸው ቦታዎች የመንግስትንና የአካባቢው ህብረተሰብ ግምገማዎች እንመልከት። አቶ ጌታቸው ረዳ የኢትዮጵያ ኮሚኒኬሽን ሚኒስትር የተናገሩትን ላስቀድም። እዛ አካባቢ ላይ የተለያዩ የህዝብ ጥያቄዎች ይዛናል የሚሉ ህጋዊ ቁመን አይኖራቸውም አይኖራቸውም የሚንቀሳቀሱ ወገኖች ነበሩ። ግን እነዛ ወገኖች የሚያደርጓቸውን እንቅስቃሴዎች እንደ ምሽግ ቆጥረው ተደብቀው ከኢትዮጵያ ጠላቶች የሚሰጣቸውን መመሪያ የሚያስፈጽሙ የሁከት ወገኖች አሉ። የሁከት ወገኖች ነው ያሉት አቶ ጌታቸው። ለመፍትሄ አማጭነቱም ሆነ እስካሁን ለታዩት ሁኔታዎች በመንግስቱ በኩል ያለውን ግምገማ ያመላከተ አገላለጽ ነው። አቶ ጸጋዬ እንዴት ይመለከቱታል? ይህን የመንግስቱን ግምገማ፣ ቅድም ሁነኛ መፍትሄ የተገኘ ይመስላል። ሁኔታዎች መለውጣቸው ጥሩ ነው ያሉት ይሄ ወደ መፍትሄ የሚያቃርብ ነው ብለው ያምናሉ? ጥሩ ምንድን ነው ቀደም ሲል እንግዲህ በመግቢያው ላይ እንኳንም ለከፋ ሁኔታ አልደረሰ ጎንደር አካባቢ የተፈጠረው ክስተት። ይህንን ስል ግን ሕይወት አልጠፋም ማለት አይደለም። ከሁለቱም ወገን የጠፉ ሕይወቶች አሉ፣ የጠፉ ንብረቶችም አሉ። ንብረት ይተካል፣ ሕይወት አይተካም። መጠኑን በሚመለከት ብቻ ነው እንደዛ አይነት መቆጣጠር የማይቻል ሁኔታ ከመድረሱ በፊት ትንሽ ነገሩ መስተካከሉን ነበረ አድንቄ ያለፉ። ከዛ ውጭ እንግዲህ ያው አቶ ጌታቸው እንግዲህ እሳቸው የመንግስት ጠላ አቀባይ እንደመሆናቸው መጠን ምንጊዜም ቢሆን ሊናገሩ የሚችሉት የመንግስትን ድርሻ ወይም ደግሞ የመንግስትን አቋም ይዘው ነው የሚሆነው እና ትንታኔያቸውም ከዛ ጋር የተያያዘ ነው የሚሆነው። እኔ የማይበት መልክ ደግሞ ምንድን ነው የተፈጠረው ነገር አሁን አንዳንድ አገላለጾች ላይ ስንመለከተው ለምሳሌ አቶ ግዛውም እዚሁ አብረውን የተወያዩ ያሉት ቢሆን ለምሳሌ የቲፒኤልኤፍን ወይም ደግሞ የህወሀትን ሁኔታ በመደጋገም በመጥቀስ ደረጃ ሁኔታውን ለማብራራት የተሞከረበት ሁኔታ አለ። ጎንደር የሚመራው በበአዴን ነው እና በአዴን ደግሞ ያው እንግዲህ ጥምር ፓርቲ መስርተው ኢህአዴግን ከቋቋሙ ውስጥ አንዱ ነው እና በአመራር በአስተዳደር ደረጃ ያለው አወቃቀር ይሄ ነው። አድማጮች በጎንደር ከተፈጠረው ውጥረት ጋር በተያያዘ አዲስ አበባ የሚገኘው የአሜሪካ ኤምባሲ ዜጎቹ ለጊዜው ወደ ጎንደር እንዳይንቀሳቀሱ ማሳሰቢያ ሰጥቷል። በዚሁ እናጠቃልላለን በእኛ በኩል ደህና